አውሮፓና ጀርመን ከሁለት ዓመታት ወዲህ ወደ አውሮፓ በብዛት እየገቡ ባሉ ስደተኞች ጉዳይ የአውሮፓ ህብረት አባል አገሮች አሁንም እንደተከፋፈሉ ነው። ብሪታንያ ከህብረቱ ለመውጣት ከወሰነችባቸው ምክንያቶች አንዱ ይኸው የስደተኞች ችግር መሆኑ የሚታወስ ሲሆን ችግሩ አሁንም የውዝግብና የክፍፍል ምክንያት መሆኑ ግን እንደቀጠለ ነው። በአሁኑ ወቅት ይልቁንም ልዩነቱ ሰፍቶና ተካሮ ፍርድ ቤት ድረስ ዘልቋል ባለፈው ወር ኦስትሪያ ና ስሎቬንያ የአውሮፓ ፍርድ ቤት ላይ ባቀረቡት ክስ በደብሊን ስምምነት መሰረት ስደተኞችን መጀመሪያ ወደ ገቡባቸው ሀገሮች መልሶ ለመላክ ያላቸውን መብት አስከብረዋል የአውሮፓ ኮሚሽን ደግሞ በፖላንድ ሃንጋሪ ና ቼክ ሪፐብሊክ ላይ በዳግም ሰፈራው ፕሮግራም ስምምነት መሰረት ስደተኞችን ሊወስዱ ፈቃደኛ አልሆኑም በማለት የቅጣት ውሳኔ ሊያስወስን በዝግጅት ላይ መሆኑን አስታውቋል መንግስታት ስደተኞችን ችላ በማለት መሰረታዊ የሆኑትን የምግብና መጠለያ አቅርቦቶች እንኳ በመንፈቅ ላይ ናቸው የሚሉ ክሶችም እየቀረቡ ሲሆን፣ በትናንትና ዕለት የፈረንሳይ መንግስት በካል ያሉ ስደተኞችን ሰብአዊ ባልሆነ ሁኔታ መያዙ ትክክል አይደለም በማለት ፍርድ ቤት መንግስትን መጠለያ እንዲያዘጋጅ ያዘዘ መሆኑ ተገልጿል። ሁሉም እርምጃዎችና ውሳኔዎች የሚያሳዩት ስደተኞች አሁንም በብዛት ወደ አውሮፓ እየገቡ መሆኑን ብቻ ሳይሆን የአውሮፓ ሕብረት ሀገሮች በስደተኞች አቀባበልና አያያዝ ላይ አንድ አይነት አሰራር ሊከተሉ ቀርቶ ሊተባበሩና ሊግባቡ አለመቻላቸውን ነው። አባል ሀገሮች በደብሊን ስምምነት መሰረት ስደተኞችን ማባረር ይችላሉ የሚለው ውሳኔ በተወሰኑ አባል ሀገሮች ላይ አሁን ያለውን የስደተኞች ጫና ያላገናዘበ አውሮፓዊ ትብብርና ችግርን የመካፈል ልምድ ችላ ያለ ነው በማለት ህብረቱና በርካታ አባል መንግስታትም ነቅፈውታል። ውሳኔው ስደተኞችን ሰብዓዊ ላልሆነ አያያዝ የሚዳረግ ነው በማለትም የስደተኞች ድርጅቶች ጩኸታቸውን እያሰሙ ነው። የአውሮፓዊ ስደተኞች ካውንስል ዋና ጸሐፊ ወይዘሮ ካትሪን እንደሚሉት ከሆነ ይህ ውሳኔ ስደተኞችን ተመልካች የሚያሳጣ ነው። በመጀመሪያ መዳረሻ ሀገሮች ላይ ባለው ጫና ምክንያት እነዚህ ሀገሮች ለስደተኞች የሚሰጡትን አገልግሎት ከሚገባው በታች ዝቅ እንዲያደርጉ ይገደዳሉ። በዚህ በኩል በግሪክ ያለውን ሁኔታ ማየት ይቻላል። ግሪክ ውስጥ ያለው የስደተኞች አያያዝ በጣም ዝቅተኛ በመሆኑ ዘልቀው ክሮሽያ የገቡ ወደ ግሪክ እንዲመለሱ አይገደዱም። አሁን የተሰጠው ውሳኔ ግን ክሮሽያም፣ የምትቀጥለዋ በአቅም ማነስ ምክንያትም ይሁን በሌላ ስደተኞች ሰብአዊ ባልሆነ ሁኔታ የሚያዙባት ሀገር መሆኗ የማይቀር ነው በማለት የደብሊንን ሕግ ኃላፊነትን ላለመወጣት የሚጠቀስ ጊዜው ያለፈበት ሕግ ብቻ ሳይሆን ስደተኞችን ለባሰ እንግልትና ችግር የሚዳርግ ነው ሲሉ ገልጸውታል። በመሆኑም ይህ የፍርድ ቤት ውሳኔ በራሱ የስደተኞች መዳረሻ በሆኑ የደቡብና ሌሎች የህብረቱ ሀገሮች መካከል ያለውን ልዩነት የሚያሰፋና ችግሩንም ይበልጥ የሚያወሳስብ ስደተኞችንም ለከፋ አያያዝ የሚዳርግ ሊሆን ይችላል። አምነስቲ ኢንተርናሽናል እና በርካታ የስደተኞች ድርጅቶች በበኩላቸው የህብረቱ ሀገሮች በስደተኞች ላይ የሚወስዷቸው እርምጃዎች የህብረቱን እሴቶችና ዓለም አቀፍ የስደተኞችን ስምምነቶች የሚጻረሩ እየሆኑ ነው በማለት ቅሬታቸውን እያሰሙ ነው። ከላምፒዱዛ አልቄት በኋላ በሜድትራንያን ባህር ላይ ተሰማርተው የነበሩት የነፍስ አድን ቡድኖች በአሁኑ ወቅት በሙሉ ኃይላቸው እንደማይሰሩና በዚህም ምክንያት የሚሞተው ሰው ብዛት እየጨመረ እንደሆነ እነዚሁ ድርጅቶች ይናገራሉ። እንደውም ስደተኞች በባህር ላይ ሰምጠው የመሞታቸው ዜና የተለመደና ችላ የተባለ ሆኗል፣ በማለት በባህር ውስጥ ሰምጠው የሚሞቱት ሰዎች አንድ ሶስተኛ ወይም ከዛ በታች የሚሆኑት በአሸባሪዎች ጥቃት ወይም በአውሮፕላን አደጋ የሞቱ ቢሆን ኖሮ ከፍተኛ ሽፋን ሊሰጠውና ትኩረት ሊያገኝ ይችል ነበር በማለት የማንም ይሁን የማን የሰው ሕይወት ክብር ሊሰጠው እንደሚገባ ወይዘሮ ካትሪን አክለው ገልጸዋል። ይሁን እንጂ ሕብረቱ አሁንም ስደተኞችን ይበልጥ ለአደጋ የሚያጋልጥ አሰራር እንዳይዘረጋ ያሰጋል ነው የሚባለው። በሜዲትራንያን ባህር ላይ በነፍስ አድን ስራ የተሰማሩ የበጎ አድራጎት ድርጅቶች መርከቦችና ጀልባዎችን አሰራር የሚገድብ ሕግ መውጣት አለበት የሚለው ሀሳብ ተግባራዊ ሊሆን እንደተቃረበ ነው የሚገለጸው። መንግስታዊ ያልሆኑ የነፍስ አድን ድርጅቶች ከሰው አመላላሽ ቡድኖች ጋር ግንኙነት አላቸው። አገልግሎታቸውም ስደተኞችን ይበልጥ አስተማማኝ ባልሆኑ ጀልባዎች መንገድ እንዲጀምሩ የሚያበረታታ ሆኗል በማለት እንቅስቃሴያቸውን ለመገደብ ጣሊያን ያቀረበችውን ሀሳብ የህብረቱ ሀገሮች ተቀብለውታል ተብሏል። መንግስታዊ ባልሆኑ ድርጅቶች ላይ የተሰነዘረው ክስ ተጨባጭነት ያለውና በህግ ፊትም የሚረጋገጥ ነው በማለት የጣሊያን ፖለቲከኞች በመከራከር ላይ ናቸው። ቀድሞ የጣሊያን የውጭ ጉዳይ ሚኒስትር ሚስተር ፍራንኮ ፍራንቲኒ በበኩላቸው በአቃቢ ህግ በኩል የተያዙና ከህገ ወጥ የሰው አዘዋዋሪ ወንጀሎች ጋር ግንኙነት ያላቸው መንግስታዊ ያልሆኑ ድርጅቶች ጉዳይ በምርመራ ላይ ናቸው። በቅርቡ ጥርጣሬውና ክሱ ተጣርቶ ከህግ ፊት እንደሚቀርብ ተስፋ አድርጋለሁ በማለት የጣሊያን መንግስት ያቀረበው ሀሳብ ትክክለኛ መሆኑን አስታውቀዋል። አምነስቲ ኢንተርናሽናል እና የስደተኞች ድርጅቶች ግን የዚህ አይነቱ እርምጃ ህጋዊም ሰብአዊም አይደለም በማለት መቆም እንዳለበት ነው የሚጠይቁት። የአውሮፓ ህብረት ችላ ያለውን ወይንም ያልቻለውን የነፍስ አድን ስራ መንግስት ያልሆኑ ድርጅቶች እየሰሩ በርካቶችን ከሞት መታደጋቸውን በመግለጽ ድርጅቶቹ እንዳይሰሩ የሚደረግ ከሆነ ግን በሞት አፋፍ ላይ ሆነው እርዳታ የሚጠይቁትን ስደተኞች ለሞት የሚዳርግ ይሆናል በማለት ስጋታቸውን ይገልጻሉ። የአምነስቲ ኢንተርናሽናል የብራስልስ ቢሮ የስደተኞች ጉዳይ ኃላፊ ወይዘሪት ማሪያ ሳራን የአውሮፓ ህብረት ቀድሞውንም ቢሆን በቂ ነፍስ አድን ጀልባዎች አልነበሩትም በማለት የበጎ አድራጎት ድርጅቶች ጀልባዎችን አስፈላጊነት ይገልጻሉ። የአውሮፓ ህብረት ሀገሮች በቂ ጀልባዎችን አልመደቡም፣ የተመደቡትም ቢሆኑ ከሊቢያ ውሃ ርቀው ነው የሚቆሙት። ስለዚህ ይህንን ክፍተት እየሞሉ ያሉት መንግስታዊ ያልሆኑ የበጎ አድራጎት ጀልባዎች ናቸው። የአውሮፓ ህብረት መሪዎች ለእርዳታ ተባባሪ መሆን ወንጀል አለመሆኑን እንዲረዱት ለማሳሰብ እንወዳለን። መንግስታዊ ያልሆኑ ድርጅቶች ያደረጉትም ይህንን ነው በማለት አምነስቲ ኢንተርናሽናል ጉዳዩን በቅርብ እየተከታተለው እንደሆነ ለዶቼ ቬሌ ገልጸዋል። የአውሮፓ ህብረት ሀገሮች ስደተኞችን በሚመለከት እስካሁን የተስማሙባቸው በማናቸው መንገድ ስደተኞቹን ወደ ህብረቱ እንዳይገቡ መከላከል የገቡትንም መመለስና ከሜዲትራንያን ባህር ማዶ ባሉ አገሮች ማስቀመጥ በሚሉት ሀሳቦች መሆኑን ከሚወጥኗቸው እቅዶችና ከሚወስዷቸው እርምጃዎች መረዳት ይቻላል። ቀደም ሲል በማልታ ቫሌታ ላይ ከአፍሪካ መሪዎች ጋር ስደተኞችን ለመከላከል ወይንም ለመመለስ ከስምምነት መድረሳቸው የሚታወስ ሲሆን በቅርቡም ቱኒዚያ ላይ ከሰሜን አፍሪካ አገሮችና ከሊቢያ ጭምር በጉዳዩ ላይ ተወያይተዋል። የሊቢያን የባህር ዘቦች ለማሰልጠንና ሊቢያን የስደተኞች መከላከያ ወረዳ ለማድረግ ከሊቢያ መንግስት ጋር ለመዋዋል ፍላጎት እንዳላቸውም በሰፊው ይነገራል። ከባህር ላይ የሚነሱ ስደተኞችን ለማራገፍ ወደባቸውን የከለከሉት የፈረንሳዊ ፕሬዚዳንት ሚስተር ኢማኑኤል ማክሮን ባለፈው ሳምንት ከሊቢያ ተቀናቃኝ ኃይሎች ጋር ውይይት ካደረጉ በኋላ በሊቢያ የስደተኞች ጣቢያ ለመክፈት ፍላጎት እንዳላቸው ተሰምቷል። ይህ ሁሉ ጥረትና ዕቅድ ግን የስደተኛን ፍዳ ከሚያበዛና አሰቃቂ የሞት ዜናን ዘወትር እንድንሰማ ከሚያደርገን በስተቀር ስደትን ሊያቆምና የደረሰባቸው ግፍ ወይንም ችግር ከቤት ንብረታቸው ፈንቅሎ ያስወጣቸውን ሰዎች ሊያገድ እንደማይችል ነው የሚታመነው። ስደተኞችን በማንገላታት ስደትን ለማስቆም ከሚደረገው ኢሰብአዊ ድርጊት ይልቅ ምዕራባውያን የስደት ምንጭ በሆኑት የፖለቲካና ኢኮኖሚያዊ ችግሮች ላይ እንዲያተኩሩ የስደተኞች ድርጅቶች፣ የሰብአዊ መብት ተከራካሪዎችና የማህበራዊ ሳይንስ ባለሙያዎች ዛሬም ደጋግመው ያሳስባሉ። ገበኤው ንጉሴ ለዶቼቬሌ ራዲዮ Brasils